በኤርትራ 28ኛ የነጻነት በዓል አከባበር ስነ ስርዓት ከአስመራ እየጠበቅነው ነው የነበረ ዘገባ ለዛሬ አልደረሰልንም። እንደደረሰ የምናቀርብ ይሆናል። እለቱን አስመልክቶ ግን ኤርትራውያን እዚህ ዋሽንግተን ዲሲ ጨምሮ በበርካታ የዓለም ከተሞች የድጋፍ የድጋፍና የተቃውሞ ሰልፎችን አካሂደዋል። ዛሬ ለንደን ላይ የድጋፍ ሰልፍ ላይ የተገኙትን አቶ አሉላ አብርሃምን እና በትናንቱ የተቃውሞ ሰልፍ ላይ የተካፈሉትን ወይዘሮ ሰላም ኪዳኔን ትዝታ በላቸው አነጋግራለች። አሉላ አብርሃም ባላለው በኤርትራን ኮሚቴ እዚህ በለንደን ከተማ እንግሊዝ ሀገር የበዓል ናጽነታችን ከመጠን በላይ የምንጓጓለት ነው። ብዙ ወንድሞቻችን፣ አባቶቻችን፣ እናቶቻችን ለሁሉም ጓደኞቻቸው የተሰዉበት ስለሆነ ይህንን ደግሞ መዘከር ደግሞ ትንሹ ከኛ የሚጠበቅ ነገር ነው። ስለዚህ አዲስ ነገር አይደለም። ሁልጊዜ እንደምን እንደምናከብረው ነው። አዲስ አይደለም። ተመልሶሽም ካየሽው ከዚህ ዓመት በፊት ያለ ነው። ከመጠን በላይ በጉጉትና በኢንቱዚያዝም ነው ሁልጊዜ ደግሞ የምናከብረው ምን ያህል ሰው ነው ዛሬ ለድጋፍ ሰልፎ የወጣው እሱን ፎቶግራፍ አይተሽ ከሁለቱም ብትመሰክሪ ይሻላል። እኔን ከጠየሽኝ ግን ትክክለኛው በጣም ደጋፊዎቹ ከመጠን በላይ ኦቨርዌልሚንግሊ በጣም ብዙ ነበሩ ነገር ግን የኤርትራን ያስተዳደር በተመለከተ የፕሬዚዳንት ኢሳያስ አፈወርቂ መንግስት ላይ ትችት የሚያሰሙ አሉ። ነጻነት የለም አገሪቱ ነጻነቷን ከተጎናጸፈች ሀያ ስምንት አመታት ቢሆንም በዲሞክራሲያዊ መንገድ ለመተዳደር አልተቻለም፣ ኤርትራ ውስጥ ጭቆና አለ የሚሉ አሉ እና ለዚያ እርሶ ያለውት መልስ ምንድን ነው? ዲሞክራሲ በሂደት ነው ደግሞ በራሱ ግብ አይደለም እና ፕሮሰስ ነው እና እኛ ደግሞ ፕሮሰስ ውስጥ ያለ ነው። ሁሉ ጊዜ ትንሽ አልረዘመም። ግዜ እንደማን ነው አንቺ የምትኖሪበት ሀገር አሜሪካ ራሱ ከሁለት መቶ አመት በላይ ፈጅቶባቸዋል። እስካሁን እየታገሉ ነው። ግን ግን አቶ አሉላ ግን ስርዓት የመናገር መብት፣ የጋዜጣ መብት፣ የህትመት መብት መከልከል ይሄ መሰረታዊ የሆነ የአንዳንድ ግዜ አንዳንድ ጊዜ እኮ ደግሞ የጋዜጦች ዲሞክራሲን የሚያዳክሙ መሆን የለባቸውም ጋዜጦች። የነጥረ ጋዜጣ ነጻነት እና ቁር መሆን የለባቸው ሽ ኢትዮጵያ ውስጥ አሁን የሚደረግ የሆነው ነገር ሰው ይፈናቀላል ይላል። አንዳንድ ሰዎች በሚናገሩት መጥፎ ነገር ተነሳስቶ አንዳንድ ሰዎች እስከ ኤትኒክ ክሊንሲን ይደረጋል ውስጥ ሀገር ውስጥ። ይሄ ደግሞ ኃላፊነታዊ አለመሆን ነው። ይህም ደግሞ የመቆጣጠር የመንግስት ስራ ነው። ህዝቡ የሚፈልግ መንግስትን ሰላም አግኝቶ እንዲኖር ነው። ግን ትክክለኛ ህግ በማስፈን ትክክለኛ የጋዜጣ አሰራርን በሀገሪቱ ውስጥ እንዲካሄድ ማድረግ ይቻላል። ከዛ በተረፈ ግን ሌሎችም የግለሰብ መብቶች በሀገሪቱ ውስጥ እንደሌሉ ቀደም ብሎ የታሰሩ አስራ አንድ ባለስልጣናት አንዳንዶቹ ደብዛቸው የት እንደደረሰ የማይታወቁ እንዳሉ፣ አንዳንዶቹ ደግሞ እስር ቤት ውስጥ ሞተዋል ተብሎ እንደሚገመት ነው። ስለዚህ ምን ይላሉ? ለሱ እኔ መልስ ሊኖረኝ አይችልም። ለምን ለዚህ መልስ ተሰጥቶታል። ለዚህ ከመጥቶ በኋላ ከበቂ ያለ መልስ ተሰጥቷል። እዩፋ በዛን ጊዜ በምን ምክንያት እንደ ታሰሩ ተገልጿል። አሁን ተመልሶ እዚህ ውስጥ እንደገና መሽከርከር ብዙ ነገር አለ። የኤርትራ ህዝብ ብዙ ሀም ይፈጠራል። ንጹህ ውሃ ይፈልጋል። ትምህርት ቤት፣ ክሊኒክ፣ የጤና ጣቢያ ይፈልጋል። ትራንስፖርቴሽን ያስፈልጓል። የምግብ በምግብ ደግሞ ራሱን መቻል ያስዋል። ይሄ ነው ትልቁ የሚያጓጓውና ማወቅ የሚፈልግ ይሄ ደግሞ የዲሞክራሲያዊ እንትን ነው። the right to live the right to have access to clean water the right to to have access to education healthcare መሰረታዊ የሰው መብት ነው። ይሄ ደግሞ ካልሆነ ዲሞክራሲ ሊረጋገጥ አይተን። ይሄ ደግሞ ማህበራዊ ማህበራዊ የሌለበት ነገር ነው። ዲሞክራሲ ሊዳብር አይችልም። መሰረታዊ ለዲሞክራሲ መሰረታዊ የሆኑ እሴቶች ናቸው ወይ ደግሞ ኢንፍራስትራክቸሮች ናቸው። ይኛ ሰራት እንደዛ ነው። ሌላው ላይ ማማበት ይችላል። አንድ ሀገር ውስጥ ራሱ አንቺ ያለችበት ሀገር አሰራራቸው ስለ ዲሞክራሲ እንትናቸው አንድ አይደለም። የእኛን ማክበር መቻል አለ። አቶ አሉላ፣ እንግዲያው እነኚህ መሰረታዊ መብቶች ኤርትራ ውስጥ ተሟልተዋል ነው የሚሉት እርሶ? ሊሟላም አሜሪካም ውስጥ አልተሟላም። ስለዚህ የትም አለም ውስጥ እኛ ገነት ውስጥ ኤርትራ ገነት ውስጥ አይለምቻለች። እቺ ዓለም ውስጥ ነው ያለችው። ሁልጊዜ ይሰራል ስራ ላይ ነው። ከኛ የበለጠ ደግሞ ከኤርትራውያን የበለጠ ደግሞ ለኤርትራውያን የተሻለ የሚያስብ ሊኖር አይችልም። በጣም ነው የማመሰግነው። አቶ አሉላ አብርሃም ከለንደን የኤርትራ መንግስት ደጋፊ እግዚአብሔር ይስጥልኝ። ሃሎ፣ ወይዘሮ ሰላም ትዝታ ባላለሁ ከአሜሪካ ድምጽ ራዲዮ በጣም ነው የማመሰግነው። ችግር የለም። እሺ ዛሬ ሀያ ስምንተኛው የኤርትራ ነጻነት ቀን እየተከበረ ነው። ፕሬዝደንት ኢሳያስ አፈወርቂም ንግግር አድርገዋል። የኤርትራ ሕዝብ ስላሳየው እድገትና ስለ ጽናት መሰረታዊ መርሆዎችን በመጠቀም የአገሪቱ ብሔራዊ ሀብት ለሁሉም እንደሚሆን ጠቅሰው ንግግር አድርገዋል። ፕሬዝደንት ኢሳያስ እና እርስዎ ከተቃዋሚዎች በአንዷ ነበሩ። ትላንትና በተካሄደው ሰልፍ ላይ ምንድን ነው የተቃውሟችሁ አላማ? የተቃውሟችን አላማ እንኳን አዲስ ነገር አይደለም፣ ወይንም ደግሞ ይሄ አመት ይህ አመት ስለሆነ የምናደርገው ተቃውሞ አይደለም። በኤርትራ ውስጥ የሚደረገውን ሰብአዊ መብቶችን ጥሰት ተቃውመን ነው። በየአመቱ የምናደርገው ተቃውሞ ነው። በተለይም ደግሞ የሃይማኖት የሃይማኖት ነፃነት ቤተክርስቲያኖች የተዘጉበት አመት ስለሆነ በዚህ ወር ስለሆነ በዚህ አካባቢ ስለሆነ በየጊዜው የምናደርገው በአስራ ስድስት አስራ ሰባት አመት ያደረግነው ነገር ነው። አንድ ነገር ግን ላረምሽ የፈለግኩት ፕሬዚደንት ኢሳያስ ንግግሩ ላይ አቺቭ የተደረገውን ነገር ያነሳል መሰለኝ ምን በሰማሁት ማለት ጸንተን ስለያዘን የፈለግነውን ነገር አገኘን፣ አሸነፍን አይነት ነገር ነው እንጂ እንዲህ አይነት ብልጽግና፣ እንደዚህ አይነት መሻሻል፣ እንደዚህ አይነት እንትን አላለም። ያንን ከአሁን በኋላ ጠብቆ ነው ያለው። ስለዚህ በኤርትራ ውስጥ ምንም የተደረገ መሻሻልና መበልጸግና ውጤት ያነሳ አልመሰለኝም። እሺ፣ አመሰግናለሁ። አቶ የማነ ገብረ መስቀል የእሳቸው ዋና አማካሪ የሆኑት ትዊት ካደረጉት ነው ሀሳቡን የወሰድ ነው። ኤርትራ ውስጥ ምን እንዲደረግ ነው የምትፈልጉት? ተቃዋሚዎች ምን እንዲደረግ ነው ሀሳብ የምታቀርቡት? በጣም ጥሩ ጥያቄ ነው፣ አመሰግናለሁ ስለ ጥያቄ። ኤርትራ ውስጥ በዚህ የሆነው የሰጣዊ መቶች መከበር እንዲኖር ነው የምጠይቀው። ከዛም ማነሰም እንኳን መልኩ የኤርትራ ህዝብ ኮንስቲትዩሽን ህገ መንግስታችን በተግባር እንዲወል ነው ጥያቄያችን። የኤርትራ ህገ መንግስት የሌላት ሀገር ናት። ኤርትራ ባለፈው ሀያ ስምንት አመት ምንም አይነት ኢሌክሽን ያላደረግት የህዝብ ምርጫ ተደረገባት አገር ናት። በኤርትራ ውስጥ በጣም በርካታ ያለ ፍርድ ያለ ህግ የታሰሩ ሰዎች አሉ። እነዚያ ሰዎች እንዲፈቱ ነው ጥያቄያችን። የኤርትራ ህዝብ የተጋደለለትን ነጻነት እንዲያገኝን የዛ የነጻነት ትንፋሽ እንዲያገኝ ነው ጥሪያችን። ቀደም ብዬ የኤርትራ መንግስት ደጋፊ የሆኑና በዛሬው የድጋፍ ሰልፍ ላይ የተሳተፉ ግለሰብ አነጋግሬ ነበር። ኤርትራ ውስጥ መሰረታዊ ለሰው ልጅ የሚያስፈልጉ ነገሮች እንደ ውሃ፣ እንደ ምግብ፣ እንደዚህ አይነት መሰረታዊ ነገሮች ተተሟሉ ድረስ ሌላው ነገር በጊዜ ይደረስበታል ነው የሚሉት እሳቸው። እድገት ጊዜውን ጠብቆ የሚደርስ ነው እንጂ ከመቅጽበት የሚሆን ነገር አይደለም ነው የሚሉት። በዚህ ላይ ያሉትን መልስ ልቀበልና እናጠቃልላለን። በግብ እድገት የአንድ ቀን ወይ አንድ ሌሊት ጉዞ አይደለም። ሁላችንም እናቀዋለን። ኤርትራ ደህና ሀገር ነው። ዘገምተኛ መሻሻል ሊኖር እንደሚችል የታወቀ ነገር ነው። ግን ካለፈው አመት፣ የአሁኑ አመት ቀርበናል ወይ ወደ እድገት የሚለው ነው እንግዲህ ወሳኝ የሚሆነው። ያለፈው አመት ያልነበረን ነገር የአሁኑ አመት አለን ወይ፣ ያለፈው አመት ያልነበረው ነገር አሁኑ አመት አግኝተናል ወይ ብለን በምንጠይቅበት ጊዜ እንደው አገሩ መሮት ወደ ስደት የሚወጣው ወጣት እንኳን የዛ ማሳያ ሊሆን ይችላል። እና በማንኛውም መለኪያ ቢወሰድ እርሳው እድገት አለ ማለት አይቻልም። በጣም አመሰግናለሁ። ወይዘሮ ሰላም አመሰግናለሁ።